ዶክተር መረራ ጤና ይስጥልኝ። እንደምን አመሹ? ደህና ነኝ። አሁን ዶክተር መረራ ምን እየሰሩ ነው? ለመሆኑ ምን ሠራ ከዩኒቨርሲቲ ጡረታ ከወጣ በኋላ ካልቀኝ አንድ መጽሐፍ አንድ ጥሩ መጽሐፍ ጽፋለሁ። ብዙ ሰው ከበፊቶቹ ይሻላል፣ በጣም ብሎኛል። በምን ላይ ነው ያዘ? ኢትዮጵያ ፖለቲካ ላይ በአማርኛ ነው የተጻፈው። ካለፈው ሳምንት ጀምሮ ገበያ ላይ ውለዋል። ለመሆኑ በመጽሐፉ ውስጥ ሰሞኑን እየታየ ያለውን የኦሮሚያ ሁኔታ ነካክተው ይሆን እንዴ? ይሄ ጉዳይ ካለፈው ዓመት ጀምሮ እንደዚሁ ሲብላ ላ የቆየ ነገር ነው። በጣም የሚገርም ያለ ነገሩ ያው መጻሕፍት ቤት የገባ ከዛ በፊት ነው። እሺ። ነገር ግን አንዳንድ መሰረታዊ ጉዳዮች ያነሳል። እነዚህ የአይነት ችግሮችን ሊፈጠሩ እንደሚችሉም ያነሳል። ለምሳሌ ያለፈው የሁለት ሺህ ሰባቱ ምርጫ በተለይ ወጣቱ ነጻነት አገኛለው ለውጥ ይመጣል ብሎ ተስፋ ሰንቆ ነው ከእኛ ጋር ሲዘፍንና ስሮጥ የነበረው ያ ተስፋ ሲጨልምበት መናደዱ እንደማይቀር ይታወቃል ሌላው ደግሞ በተለይ ወጣቱ መጽሐፉ ላይ አምባገነን ስርዓትን ለመሸከም የማይችል ወጣት ፈጥረናል ካለፈው ያለፈው ምርጫ አንዱ የሚደሰትበት እሱ ነው የሚል ነገር አለው። ሌላው ደግሞ ለምሳሌ ኦፒዲዮ የሚባለው ኦሮሚያን የሚገዛው በህዋት ጠመንጃ ስር ሀያ አራት ዓመታት ኖረዋል የአጠመንጃ ጥላው ከተነሳ ሀያ አራት ዓመታት ይቅር እና ሀያ አራት ሰዓት እንኳን ከሮሞ ህዝብ ጋር መኖር የሚችል ድርጅት አይደለም የሚል አለበት። ስለ አጠቃላይ ኢትዮጵያ ፖለቲካም ወዴት ይህንም ያለፈው ምርጫ በኃይል መንግስት የመዝረፉ የኢትዮጵያን ፖለቲካን ወደ አደገኛ መስቀለኛ መንገድ እንደገፋ ብዙ ነገሮችን እንትን ይላል ማለት ነው። ይህንን መሬት እንትኑም ጣጣ ሊያመጣ እንደሚችል እሱንም በደንብ ይጠቁማል። ኦፒዲዮ ደግሞ የኦሮሞ ህዝብ መሀል ከህዝቡ የተነጠለ መሆኑን ብዙ ነገሮችን እንትን ያነሳል። የመሬት ጉዳይ ሲሉ ሰሞኑን እየታየ ያለው ከአዲስ አበባ እና ከፊንፊኔ ዙሪያ የተቀናጀ ልማት ማስተር ፕላን ጋር ተያይዞ ያለ ጥያቄ ነው ያነሱት፣ ወይስ በሌሎች? በዋናነት አዎ፣ በዋናነት እሱና ዘረፋ እኮ በስፋት ይካሄዳል። የአዲስ አበባ አንዱ ትልቁ ነው እንጂ በስፋት ይካሄዳል። እና እነዛን አነሳስተዋል። አዎ በተለይ አዲስ አበባውን በግልጽ ቋንቋ መዘዛ አለው ብዬ ያስቀምጫለሁ። እስቲ እንግዲህ በዝርዝር ወደዚህ መጽሐፍ ወደፊት እንመለስበታለን። እንደዚሁ ትንታኔም እንጠይቅበታለን። የእርሶንም ተጨማሪ አስተያየት እንጠይቅበታለን። ግን እርስዎ ጠቀሳውን እንዳደረጉልኝ የፊንፊኔን ጉዳይ የአዲስ አበባን ጉዳይ በዛ ውስጥ ካነሱ ሰሞኑን በኦሮሚያ አካባቢ እየታየ ያለው እንቅስቃሴ ካለፈው ዓመት ጀምሮ ማለት ነው። ለነገሩ አሁን ተመልሶ አገረሸ እንጂ የአዲስ አበባን የዚህ የማስተር ፕላኑ እና የኦሮሚያ ከተሞች አዋጅን ብቻ መሰረት ያደረገ አይደለም የሚል መልእክት ያለው ንግግር ነው የሚሰማው ከመንግስት ባለስልጣናት። ሌሎች ተልእኮችም ከጀርባው አሉ የሚሉ መልእክቶች ይሰማሉ በየጊዜው። እንዴት ነው እርስዎ ይህንን ሁኔታ የሚመለከቱት? ዋና እኔም እኔም ቢሆን የመንግስትና የኛ እይታ የተለያየ ነው እንጂ በማስተር ፕላኑ ብቻ አይደለም። እኔም በዚህ ይስማማለሁ። ግን ትርጉሙ ነው። እኔ ምንድን በእኔ ትርጉም የኢትዮጵያ ህዝብ በተለይ የኢትዮጵያ ወጣት ላለፉት ላለፉት ሀያ አራት ሀያ አምስት ዓመታት ከሚገባ በላይ ከኢህአዴግ መንግስት ጋር ተሰላችቷል። ተስፋ አጥቷል። ዲግሪ እኮ ይዞ ድንጋይ ፈለጣ ውስጥ እኮ ነው የገባው እና ህዝቡ ደግሞ የኑሮ ውድነቱ በአጠቃላይ የመንግስትና ህዝብ ጨርሶ የተለያየበት ሁኔታ ነው። በተለይ ወጣቱ ጨርሶ ተስፋ ያጣበት ሁኔታ ነው። ለወደፊቱም ደግሞ ተስፋ ሰንቆ በዚህ መንግስት ስር ያልፍልኛል፣ እበለጽጋለሁ፣ አድጋለሁ፣ ተስፋ ያለው ህይወት አለኝ ብሎ ማሰብ አልቻለም እና መሰረታዊ ችግር ነው። መሰረታዊ የፖለቲካ የኢኮኖሚ ችግር ነው። አስራ አንድ በመቶ አደግን ምናምን ምናምን ብሎ የሚወራ እኮ በአብዛኛው ተረት ነው። አስራ ስንት ሚሊዮን ህዝብ እየተራበ ነው። ገጠሩ ማዕከል ያደረገ ስትራቴጂ ይባላል። አንድ የክሬምት እንኳን ዝናብ ሲጠፋ ያንን መሸከም ያልቻለ ኢኮኖሚ ነው። ስለዚህ በአጠቃላይ የፖለቲካና የኢኮኖሚ ቀውስ ውስጥ የተዘፈቀ መንግስት ሙስናን ጨምሮ ሙስናን ጨምሮ ማለት ነው እና ያንን የህዝብ ብሶት ገንፍሎ የወጣበት ነው። ይሄ አንድ መቶ አንድ ጊዜ ዛሬ ሞቷል ነገ ተነስቶ ደግሞ ችግር ይፈጥራል። እምሉት ኦነግ ለምሳሌ ከወር ከወር ተኩል በፊት ጠቅላይ ሚኒስትሩ በኦነግ ሞቷል፣ ግንቦት ሰባት ሞቷል ብሎ ስናገር ነበር። እንደገና ደግሞ እንደዚህ አይነት ህዝብ የህዝብ ብሶት ገንፍሎ ሲመጣ ደግሞ ከምን በስተጀርባው ነገር አለ? ከምን በስተጀርባ ግቦ ሰባት አለ የሚለው ውስጥ ነው የገቡት። እና ጭንቀታቸውን መልሶ የመናገር እንጂ በትክክል እውነትም የአዲስ አበባ ማስተር ፕላን ብቻ አይደለም። እሱን እስማማለሁ። እኔም ዋናው ጉዳይ በተጨማሪ መሰረታዊ የሆነ የፖለቲካና ኢኮኖሚ ቀውስ እዚህ ሀገር ውስጥ አለ። ይሄ መንግስት ደግሞ እሱን ለመፍታት የሚቀልባቸው ካድሬዎቹም ጨንቋቸዋል ሁሉ ሁልጊዜ መልሱ ደግሞ ያው የተለም ከአጼ ያለስላሴ መንግስት ጀምሮ የውጭ ሀይሎች እያለበት የዛን ጊዜ ይባል እንደነበሩ ደርግም እንደዛ ሁኑ ሲል ነበር፣ ያውም እነሱን አጥብቆ ይከስ ነበር። እነሱም ደግሞ ያንን ከደርግና ከአጼ ያለስላሴ የተማሩትን ትምህርት አሁን እንደገና መልሶ መድገማቸው ነው እንጂ ዋናው ጉዳይ ግን በተለይ የወጣቱ ብሶት ገንፍሎ የወጣበት ነው። ማንንም ተጠያቂ ማድረግ አይችልም። ይሄ መንግስት ራሱን ነው ተጠያቂ ማድረግ ያለበት። የካድሬው አስተዳደሩ ብዙ ቦታዎች ችግር ገጥሞታል። ህዝብ ህዝብና መንግስት እንዲለያይ ተደርገዋል። የተወሰነው ወገን እየበለጸገ ምን እያለ የተወሰነው ደግሞ የሚበላውን አተው እኮ የሊቢያ በረሃ ውስጥ እኮ ሲሳይ ሆነዋል። ያሸዋዬ ምናምን ሲሳይ ሆነዋል፣ ታርደዋል ቀይ ማን ነው ቀይ ባህር ሜዲትራንያን ባህር ውስጥ እኮ ስንት ወጣቶች እኮ ሰምጠዋል። የደቡብ አፍሪካ ሲሄድ መንገድ ላይ እኮ ስንት በጅብ የተበላ አለ። ይህ ሁሉ እኮ ኢህአዴግ የሚለው የኢኮኖሚ ልማትና ብልጽግና እዚህ ሀገር ካለ ሰው እኮ እንዴት በጅብ ለመበላት የውሃ የባህር ትሳይ ለመሆን በእስላሞቹ ሲ ሊቢያ ነች ቦታዎች ለመታረድ እንዴት እንደዚህ ወስኖ ይሄዳል? ይሄ አንዳንዶቹ እኮ እንደዚህ የሚያደርጉ እኮ ዲግሪ ተሸክሞ ስራ ያጡ ወጣቶች ናቸው። ስለዚህ መንግስት ራሱን እንደገና መፈተሽ አለበት። የራሱ ፖሊሲ ላለፉት ሀያ አራት ሀያ አምስት አመታት እንደ ተረት እየተደገሙ ህዝቡን መንግስት ሰማት አድርሰን ሀል ነው እንጂ የትም እኮ ይሄ ለዘጠና ሰማንያ ዘጠና መቶ ሚሊዮን ህዝብ የሚሆን የኢኮኖሚ ስርዓት መፍጠር አልተቻለም። መልካም አስተዳደር ይባላል። ካድሬው እኮ በተለይ በመሬት እና በሌሎች መንገዶች እኮ በጠራራ ፀሐይ እኮ ህዝብን የሚዘርፍበት ነው። በተለይ መሬት አሁን እዚህ አዲስ አበባ አካባቢ የሚባለው በግልጽ ይታያል። አሁን እኔ ያለሁበት በአጋጣሚ እዛ ውስጥ ስለሆነ የእነ እንትና የወይዘሮ እንትና ቤት ነው እንዲህ የሚባል የህዋት ባለስልጣን ቤት ነው እንዲህ የሚባሉ ፒሮ ባለስልጣናት መሬት የዘርፈው እንትን ያደረጉበት ነው ይሉናል እኮ ሰዎች በገሀድ አለም እኮ እየታየ የሚነገር ነገር ነው። እና የተጠበቀም አይደለም። ስለዚህም የኢህአዴግ መንግስት ለኢትዮጵያ ህዝቦች የሚበቃ የፖለቲካና ኢኮኖሚ ስርዓት መፍጠር አልቻለም። ያንም መመለስ ያቅተው ደግሞ ባህር ማዶ ካሉ ዲያስፖራ እንዲያደረገ መንግስት ሽብርተኛ ብሎ የፈረደ የሰየማቸው እንዲያደረጉ ከበስተጀርባ ከፊት ለፊት ከምዝ ይባላል ይህ እኮ የአንደኛ ደረጃ ሰባት አመት ስምንት አመት ህጻናት፣ የሁለተኛ ደረጃ ተማሪዎች፣ ዩኒቨርሲቲ ተማሪዎች፣ አርሶአደሩ ኢህአዴግ እኳ ሀያ አምስት አመት ሲደግ ላይ የነበሩ ለአርሶ አደሩ አልፎለታል። አርሶአደሩ አደሩ ካፒታሊስት ሆነዋል፣ ሚሊዮኔር ሆነዋል። በየቴሌቪዥን እኮ የሚያሳየን እሱን ነው። ያ እንዳልሆነ ግን አሁን በግልጽ እኮ እየታየ ነው እና ያ ሁሉ ነው የተነሳው እና ይሄ ድርጅት ያ ድርጅት ተብሎ ዝም ብሎ ችግሩን የሚዬን ምንድን ነው ይከክ ወደ አባ አባዬን የአባየን ይከክ ወደ የሚዬ ነው የምትሉት? እነዚ አይነቱ አያዋጣም። እና ዋና ጉዳይ ራሱ ፖሊሲ ቀውስ ውስጥ ገብቷል። ይልቁንስ ነገ ተነገ ወዲያ የኢትዮጵያ ህዝቦች አብሮ እንዳይ አብሮ የመኖራቸው ሁኔታ በሰላም ተቻችሎ የመኖራቸው ሁኔታ ደም ሳይቃቡ አብሮ የመኖሮች የመኖራቸው ሁኔታን ይህ መንግስት ደጋግሞ ቢያስብበት ይሻላል። የራሱን ፖሊሲ ቀውስ ወደ ሌላው እያላቀቀ ወጥ እነዚህ እኮ የሚታሰሩ የሚደበደቡ፣ የሚገደሉ እኮ ነገ እኮ ተረካቢ የሆኑ ወጣት ትውልድ እኮ ነው። በሺዎች ሳይሆን እኮ አሁን ኦሮሚያ ውስጥ እኮ ወጣቶች የተንቀሳቀሱት እኮ በሚሊዮኖች እኮ ነው ያሞ አንደኛ ደረጃ ሁለተኛ ደረጃ ዩኒቨርሲቲ ወጣት ገበሬ ቲቪ ላይ እኮ አይታ በአንዳንድ ሚዲያ አይታችሁ እንደሆነ እኮ አንዳንድ አካባቢዎች እኮ አሁን ለምሳሌ አመያ ምን የሚባል አሮክቶች እኮ ከዘራቸውን ይዞ እኮ ነው ብሶታቸውን ለማሰማት የወጡት ዶክተር መረራ፣ ወደዚህ ከመጡ አይቀር ዛሬ በሀገሪቱ ውስጥ የነበረውን ሁኔታ እስኪንገሩኝ። በመላ ኦሮሚያ ውስጥ ምን አይነት እንቅስቃሴዎች ነበሩ? ሁኔታዎች የመብረድ አዝማሚያ ነው ወይስ ባሉበት ነው ወይስ የመባባስ አዝማሚያ ነው ያላቸው? ምን ይመስላል ዛሬ ያሉት ሪፖርት እንደ ኦሮሞ ፌዴራሊስት ኮንግረስ ሊቀመንበርነት ሆኖ ከአንደ እኔ እያገረሸ የሚቀጥል ይመስለኛል። ለምሳሌ ዛሬ ከትናንት ጀምሮ አምቦ ዩኒቨርሲቲ ብዛት ያላቸው ወጣቶች እየተደበደቡ እየተፈለጡ ማነው ሐኪም ቤት የገቡበት ምን ያደረጉበታል። ለምሳሌ ነቀምት፣ ወለጋ ዩኒቨርሲቲ ተመሳሳይ ችግር እንዳለ ሰምቻለሁ። ፍንጫ ሆሮ ጉድሩ አካባቢ ተመሳሳይ ችግር እንዳለ ሰምቻለሁ። ደግሞ በጣም እኔ የሰጋሁበት ምግራት ነገር ምንድን ነው በጣም ብዛት ያላቸው ወጣቶች ብዙ ብዙዎች አካባቢ ከሚሊሽያ ጠመንጃ እየወሰዱ ጫካ ገብተዋል ነው የሚባለው፣ እኛ ባለን መረጃ። ይሄ ወጣት ምን ይሆናል? ምን ያደርጋል? መንግስት ምን እያደረገ ነው? ከመንግስት እንግዲህ ጋር መነጋገር ስላልቻልን ማለት ነው። ብዛት ያላቸው ቦታዎች ያ እንዳለ ተነግሮናል። ስለዚህ እኔ በርዷል ብሎ መናገር አስቸጋሪ ነው። ምክንያቱም አንዳንድ ቦታዎች እኮ አራት አራት ዙር፣ አምስት ዙር፣ ስድስት ዙር እኮ ሁሉ ተነስቷል። ማኑ ያገረሽበታል ማለት ነው፣ ቀዝቅዟል ሲባል ያገረሽበታል እና እንደዚህ አይነት ጠባይ ስላለው መንግስት ደግሞ መልሱ የለመደ በለመደበት መንገድ ነው እና እስራቱን ቀጥሏል። ለምሳሌ አባሎቻችን ከአመራር ጀምሮ በተለየ ወጣቱ አመራር ከሃምሳ በመቶ ታስሯል የዩዝ ሊጉ አመራር ማለት ነው የማን የኦሮሞ ፌዴራሊስት ኮንግረስ ነው አዎ አዎ ሊቀመንበሩ ታስረዋል ደስታ ድንቃ የሚባል ምክትሉ ጉርሜሳ አያና የሚባል ታስረዋል የድርጅት ጉዳይ ሀላፊው ደረጀ መርጋ የሚባል ታስረዋል የፓብሊክ ሪሌሽን የህዝብ ግንኙነት ክፍል ሀላፊው አዲሱ ቡላላ የሚባል ታስረዋል የዩዝ ሊጉ ማዕከላዊ ኮሚቴ የሆኑ አለሙ አብዲሳና አንድ ልጅ ታስረዋል። ለምሳሌ የአምቦ ዩዝ ሊግ አባል የሆነ የአምቦ ዩኒቨርሲቲ መምህር ጫላ ደሳ የሚባል ታስረዋል። ከስራ አስፈጻሚ ኮሚቴም ዋናው ምክትል በቀለ ገርባ ታስረዋል። የረዳት ዋና ጸሐፊው እና የሥራ አስፈጻሚ ኮሚቴ አባል ፓርላማ ማምስ የነበረ ሰው በጀኔ ጣፋ ታስረዋል። ጉርሜሳሜ የማዕከላዊ ኮሚቴ አባልም ነው ዩዙ ሊጉ ምክትልም ብቻ ሳይሆን ስለዚህ፣ ሁለት ሺህ ሰባት ላይ ብዙ ቦታዎች ተወዳዳሪዎቻችን የነበሩ ታዛቢዎቻችን የነበሩ ከደንብ ዶሎ ከእነ መሰረት ዳባ ጀምሮ እስከ ዶዶላ ድረስ እና መሐመድ ሄቦ ብዛት ያላቸው ታስሯል። ወደ ህዝቡ ደግሞ ስትሄድ እኛ ባለን መረጃ ወደ አራት ሺ የሚጠጉ እንደታሰሩ ነው። እስሩ ዝም ብሎ አንድ ሁለት አንድ ሺ ሁለት ሺም ሳይሆን እኛ ባለን ወደ አራት ሺ ነው። ይሄ የሚሉን የኦፌኮ አባላት የሆኑ ሰዎች ናቸው ወይስ መደበኛ ዜጎች ናቸው? አባላት፣ ደጋፊዎች፣ ህዝቡም ጭምር ከዛም ውጪ ማለት ነው። በእንቅስቃሴው አላችሁበት የተባሉ ይሄ በመላ በመላ ኦሮሚያ ተካሄደ የሚሉት በመላ ኦሮሚያ በመላ ኦሮሚያ። እስቲ ወደ አንዳንዶቹ ከሰላሳ የውጭ ሚዲያ እስከ ሰላሳ ሰባት ሺህም ያደርሳል እኛ ግቢሮችን ግን ያለው እስካሁን ድረስ ወደ 86 እንደሞቱ ወደ 1500 እንደቆሰሉ ወደ 3 3500 እስከ አራት ሺ እንደታሰሩ ይሄንን ነው ያለ ነው እስቲ ወደ ዛሬው ሁኔታ ደግሞ መለስ ስልበል እና ስንት ሰው እንደታሰረ ስንት ሰው ጉዳት እንደደረሰበት ወይም የአካል ጉዳት እንደደረሰበት ሊነግሩኝ ይችላሉ? ያለት መረጃ አለ ወይም በቁጥር ሊነግር አልችልም። ቱ በቁጥር በቁጥር እኮ ኢህአደግን የሚያውቅ ይመስለኛል። በህይወትስ የደረሰ ችግር አለ ዛሬ? ዛሬ ሞት ሪፖርት አልተቀበልኩም። ለመሆኑ እነዚህ እንቅስቃሴዎች በሚደረጉበት ጊዜ እናንተ በህጋዊ መንገድ የምትንቀሳቀሱ ፓርቲ ናችሁ። ከዩኒቨርሲቲዎቹ አመራር አባላት ጋር፣ ከየአካባቢው ባለስልጣኖች ጋር በቀጥታ ለመገናኘት ጥረት ታደርጋላችሁ እንደ ፓርቲ መሪዎች? እሱ እሱን ይቅርና፣ እሱማ አባሎቻችን ይሞክራሉ። እሱ ይቅርና፣ ለምሳሌ እኛ እኮ ይሄ ሁሉ ችግር ይሄ ጣጣ ከመምጣቱ በፊት ለጠቅላይ ሚኒስትሩ ደብዳቤ ጽፌናል ለኦሮሚያ መንግስት ደብዳቤ ጽፌናል። ለዋናው ፓርላማ ደብዳቤ ጽፌናል። ለኦሮሚያ ጨፌ ማነው ፓርላማ ደብዳቤ ጽፌናል። ለፌዴሬሽን ምክር ቤት ደብዳቤ ጽፌናል። አንዳንድ ቦታዎች ከህዝብ ጋር ውይይት ያስፈልጋል ብለን ውይይት ጠርተን ተከልክለናል። ሰላማዊ ሰልፍ ይሄው ጠርተን ተከልክለናል። እኛ የምንችለውን ያው ካድሬዎቹ እና ዩኒቨርሲቲ ፕሬዚደንቶችም አሁን አብዛኛዎቹ ካድሬዎች ናቸው በመንግስት ስለሚታዘዙ ዋናውን በኦሮሚያም ደረጃ በኢትዮጵያ መንግስትም ደረጃ የምንችለው ሞክረናል። እስካሁን ድረስ መልሳቸው ያው የተለመደ ነው እንትን ነው፣ እኛን ዘግቶ ካድሬዎቹን በየቦታው ማንጫጫት ነው። የራሳ በራሳቸው መንገድ ለመፍታት በሀይልም ጭምር ከመሞከር ውጪ ከኛ ጋር እስካሁን ድረስ ለመነጋገር ለመወያየት የፈለገ ከፍተኛም ሆነ ዝቅተኛ ባለስልጣን የለም። ዶክተር መረራ፣ ለመሆኑ እነዚህ የታሰሩ የሚሏቸው ሰዎች ላይ ክስ ተመስርቶባቸዋል ወይም ቢያንስ ቢያንስ ወይም ቢያንስ ቢያንስ ዳኛ ፊት ቀርበዋል? ፍርድ ቤት እስካሁን ድረስ አንድ ቀርበዋል የሚባል ነው አንድ ጉርሜሳ የሚባል ቀደም ብሎ የታሰረ የወጣት ሊግ ምክትል ኃላፊ ጉርሜሳ አያና ፍርድ ቤት ዛሬ፣ ጉርሜሳ አያኖ ነው እዛ ፍርድ ቤት መቅረቡ ሰምቻለሁ ዛሬ ሌሎቹ እሱንም ቢሆን አንድ ወር ነው ጠየቁበት፣ አሉ። አንድ ወር የምርመራ ጊዜ። ሌሎቹ አልቀረቡም። ሌሎቹ እስካሁን ድረስ በአይንም አልታዩ፣ ቤተሰቦቻቸውም ሊገናኙ አልቻሉም። ይኖሩ አይኖሩም እንግዲህ የሚያውቁት በልብስና በምግብ ነው። ምግብ ከተቀበሉ ልብስ ከተቀበሉ አለ ማለት ነው። ጉርሜሳ አያና የትኛው ፍርድ ቤት ነው የቀረበው? ምንድን ነው እዚህ ጊዮርጊስ ያለው መሰለኝ ወረዳ ፍርድ ቤት ቤት መቅረቡን ነው የሰማኛ። አዲስ አበባ ግን አይደለው። አዲስ አበባ ግን አዲስ አበባ ነው። አዲስ አበባ ነው። ዶክተር መረራ እንግዲህ እናንተ በሀገር ውስጥ በህጋዊነት ተመዝግባችሁ እየተንቀሳቀሳችሁ ያላችሁ ፓርቲዎች ሆናችሁ ነው መሪዎቻችሁም አባሎቻችሁም እንደታሰሩ እየገለጹልኝ ያሉት። ለነገሩ እርሶ ራሶም ታስረዋል የሚባል ጭምጭምታ ይሰማ ነበረ። ግን ይህ አዝማሚያ ወዴት ነው የሚሄደው ከፓርቲያችሁም ህሊና ጋር በቅርቡም ደግሞ ያስታውሱ እንደሆነ የኮሚኒኬሽንስ ጉዳዮች ሚኒስትሩም ሲናገሩ እንደዚህ ጠንከር ያሉ ቃላትን ተናግረው ነበር። ጠቅላይ ሚኒስትሩም በተመሳሳይ ሁኔታ እንደዛው አይነት መልዕክት ነው ያስተላለፉት እና ወዴት ነው ነው አዝማሚያው ይሄዳል ብላችሁ የምታስቡት እነዚህን መልእክቶች እንዴት ነው የምትገነዘቧቸው? እኔ ዋናው እንትኑ ኔ በቢያንስ ቢያንስ እንግዲህ እዚህ ሀገር ፖለቲካ እስከሚገባኝ ድረስ ያው የኢትዮጵያ መንግስታት ከአጼ ኃይለ ሥላሴ ጀምሮ በጉልበት ሲገዙ ነበር። እኛም በጉልበት እስከቻልን ድረስ በጉልበት የሚግዛ ብሎ የገፉበት ይመስላሉ። በመድረክ ደረጃ ሚሆን በድርጅታችን ደረጃ ሚሆን ሌሎች ተቃዋሚዎችም ሲሞክሩ የትም ያደረሰ ነገር የለም። መንግስት እስካሁን ድረስ የኢትዮጵያ መንግስታት በጉልበት ሲገዙ ነበር፣ እኛም ቀናችን እስኪያልቅ ድረስ በጉልበት እንገዛለን ብሎ የሚገፉበት የሚመስል ነገር ነው እንግዲህ እንቅስቃሴያቸው ሲታይ ማለት ነው። እና ለሀገሪቷ ግን ምንም ጥያቄ የለም። ሀገሪቷ እጅግ በጣም አደገኛ የሆነ መስቀለኛ መንገድ ላይ ናት። የኢትዮጵያ መንግስት መሪዎችን የሚሉ ደጋግሞ ቢያስቡበት ይሻላል። መቶ ሚሊዮን ህዝብን አስፈራርቶ አፍኖ ለመግዛት በአንደኛው ክፍለ ዘመን የሚቻል አይመስለኝም። ብዙ አምባገነን መንግስታት ሞክረዋል፣ አፍሪካ ውስጥም ከአፍሪካ ውጭም። በአንደኛው ክፍለ ዘመን ቢያንስ በጠመንጃ ብቻ ዘጠና መቶ ሚሊዮን ህዝብን አፍኖ ገዛለሁ ብሎ መሞከር ለእነሱም የሚጠቅማቸው አይመስለኝም። የህዝብ ነገም ተነጎዳም መንግስታት ያልፋሉ፣ ህዝብ ግን ይኖራል። በማይሆን መንገድ የማይሆን ቁስል እና ሌሎች ነገሮችን ትተው እንዳይሄዱ አደራላለሁ። እኔ በበኩሌ ጨዋታው የሚያዋጣ አይደለም። ብዙ ወጣት በዚህ አሁን እስካሁንም ብዙ ወጣት ተጎድተዋል። ተጨማሪም ሊጎዳ ይችላል። ይህንን የኢትዮጵያ መንግስት እንግዲህ ደጋግሞ እስኪሰለቸው ድረስ ደጋግሞ እንዲያስብበት መልእክት ለማሰላለፍ ይፈልጋለሁ። ዶክተር መረራ፣ ሰሞኑን ተደጋግሞ የምንሰማቸው ቃላት አሉ። አገሪቱ መስቀለኛ መንገድ ላይ ናት፣ እጅግ በጣም አደገኛ ጊዜ ነው እና የመሳሰሉ ቃላት አሉ እና ምን ማለት ናቸው ለመሆኑ? ትንሽ ገለጥ ሊያደርጉልኝ ይችላሉ? እርስዎ እንደ ፖለቲካ ምሁርም እንደ ፓርቲ መሪም ያው ትንሽ ነገር እኮ ነው የሚቀረው። ኢህአዴግ እንግዲህ ለምሳሌ የዘር ግጭት ሊነሳ ይችላል። እኔ ታይም እኛ ባለን መረጃ ለምሳሌ አንዳንድ ኦሮሚያ አካባቢ ተሞክሯል። ለምሳሌ አማያ ላይ ተሞክሯል። እዚህ ጅባት የሚባል አካባቢ ተሞክሯል። እዚህ ቅርብ ሆሎታም የሚባል አካባቢ የመንግስት ካድሬው ይሄ ሁሉ እንግዲህ እኛ ባለን ደረጃ የመንግስት ካድሬዎች እጃቸውን እንደሚያስገቡ ነው እና ስለዚህ የእርስ በርስ ስንትንም ግጭትም እኮ በቀላሉ እሳቱ ከተነሳ እኮ ማብረዱ ቀላል አይደለም። እርሶ ይሄ ስጋት እርሶ ይሄ ስጋት በተጨባጭ አሉት? እርሶ እዛው ህብረተሰብ ውስጥ ነው የሚኖሩት። የሚታይ እኮ ነው፣ በደንብ የሚታይ ነው። ካድሬው ተስፋ ሲቆርጥ ወደዚህ ይወርዳል። ገባ አብሮ ብዙ ለዘመናት የኖረውን ህዝብ እኮ ለ ከዚህ በፊት እኮ ምልክቶች ነበሩ። ወለጋ ውስጥ ነበር፣ ሚራብሻ ውስጥ ነበር። ደቡብ ውስጥም እንደዚህ የሚመስሉ ነገሮች ነበሩ። ቤኒሻንጉል ውስጥም እኮ ነበሩ። ከዛ እኮ የሰፋ ሊሆን ይችላል እኮ እንደ ኦሮሚያ አይነቱ ሰፊ ቦታ እንዲህ አይነት ነገር ካድሬው ተስፋ ሲቆጥ ወደዚህ አይነት ቀልድ ውስጥ ከገባ በቀላሉ እኮ እሳት ሁሉንም ሊያቃጥል የሚችል ሊሰፋ ይችላል። የማንን ካድሬ ማለት ነው? ካድሬው ተስፋ ሲቆ... የመንግስት የመንግስት እጃቸው አለበት የሚለው እስካሁን ባለ መረጃ የመንግስት ካድሬዎች ናቸው። ቅድም ወጣቶች ጠመንጃ እየያዙ ወደ ጫካ መግባታቸውን ሰምቻለሁ ብለው ነበር። እና አንደኛ ጠመንጃውን ከየት ነው የሚያገኙት? ሁለተኛ ማንን ተከትለው ነው ወደ ጫካ የሚገቡት? እሱ ነው የሚከተሉት እንኳ አይኖራቸው አይኖራቸው። እርግጠኛ አይደለውም፣ ግን ከሚሊሻ ነው በብዛት የወሰዱት ኢህአዴግ እንግዲህ ህዝቡን ለመቆጣጠር እጅግ ወደ ስድስት የሚሆኑ እኮ ታጣቂዎች አሉት። ማነው? መከላከያ ሰራዊት አለ፣ የፌዴራል ፖሊስ አለ፣ የአካባቢ ፖሊስ አለ፣ አድማ በታኝ ፖሊስ አለ፣ ፈጥኖ ደራሽ ነው ምን የሚባል ነገር አለ መሰለኝ፣ ልዩ ኃይል አለ፣ መዋቅር ሚሊሻ ደግሞ አለ። አዎ ሚሊሻ ደግሞ አለ። ብዙ ታጣቂ ነው ያለውና በብዛት ግን እኔ የሚሰማው ከሚሊሻው ነው ከህዝብ ጋር የሚኖረው ሚሊሻ በቅርበት ያለው እሱ ስለሆነ በብዛት እየሰማሁ ያለው ከነሱ እንደሚቀሙ ነው። እየቀሙ ነው የሚሄዱት። አው እሱ ሰምቻለሁ፣ ከብዙ ቦታ። በዚህ መሀል የሚደርስ የምታውቁት በህይወትም ላይ ይሁን በአካል ላይ፣ በቤተሰብ በንብረት ላይ የሚደርሱ ጉዳቶች አሉ የምትሰሟቸው። እንግዲህ ሙሉ በሙሉ መረጃ ያለንም እንጂ ያሉ ለምሳሌ ብዙ ቦታ መንግስት ይህንን በሀይል በሀይል ይቆጣጠራለሁ ብሎ ብዙ ቦታ የገፋቸው ቦታዎች የሚታዩ ነገሮች አሉ። ለምሳሌ በመንግስት ቴሌቪዥን የሚካተል መኪና አይቻለሁ። መንገድ ሲዘጋ አይቻለሁ። ለምሳሌ በአንዳንድ የሚደርሰን ሪፖርት የአካባቢ ባለስልጣን ቤቶች፣ አንዳንድ ቦታዎች ሪፖርት ሰሚቻለሁ አሉ ማለት ነው፣ አንዳንድ ኢንሲዴንቶች። ዶክተር መረራ በጣም አመሰግናለሁኝ ለሰጡኝ ጊዜ ለማብራሪያው እኔም እያመሰገንኩኝ ግን በተቻለ መጠን እናንተም ሚዲያውም በያለበት ቦታ በተለይ ኢትዮጵያ መንግስት ይሄ ስልጣን ወይ ሞት ብሎ የሚገፋው መንገድ ውሎ አድሮ ሁላችንም ውድ ዋጋ ሊያስከፍለን ስለሚችል ከእነዚህ አይነት ነገሮች ታቅቦ ወደ ድርድር ወደ ውይይት ከህዝቡም ጋር ከተቃዋሚዎችም ጋር ወደዚህ መንገድ እንዲያመራ መልእክታችን በእናንተ በኩል ብታስተላልፉን ጥሩ ነው። ህዝቡም ደግሞ ይህን መንግስት ይህን አቅጣጫ እንዲይዝም እናንተም ባላችሁት መንገድ መልእክቱን ብታስተላልፉለት ጥሩ ነው። ይሄ ሀገር የሁላችንም ናት። ሰላም ለሁሉም አስፈላጊ ነው። ለስልጣን ብሎ ግን አጥፍቶ መጥፋት ለአፄ ኃይለሥላሴም ለደርግም ብዙ የጠቀመ ነገር የለውም። ይህን እንዲያውቁት አደራ እላለሁ። ማለቴ ነው። በእናንተ በኩል ምንም አይነት ይሁን፣ ዶክተር መረራ ለህዝቡ፣ በዚህ እንቅስቃሴ ውስጥ ላሉ የሚያስተላልፉት መልእክት አለ? በዚህ አጋጣሚ የኢትዮጵያ ህዝብ እኔ በደጋግሜ እንደምለው ለመብቱ፣ ለክብሩ፣ ለነጻነቱ ሰላማዊ እና ህጋዊ ትግሉን መቀጠል አለበት። እሱ ምርጫ የለውም። መንግስትም በሰላማዊ መንገድ የህዝብ ብሶትን ለመመለስ መጣር አለበት። ሁልጊዜ ወደ ጠመንጃ መሮት፣ ሁልጊዜ ወደ ጉልበት መሮት ሁልጊዜ አፍኜ እገዛለሁ ማለት ማንንም አልጠቀመም። እኛም ብቻ ሳይሆን እኛም በቂ ታሪክ አለን። ከአጼ ኃይለ ሥላሴ ጀምሮ ሌሎችም እንዲህ በተመሳሳይ መንገድ የተከተሉ መንግስታት ውሎ አድሮ የክብር ቦታ አላገኙም። ስለዚህ የኢህአዴግ መንግስት ቢሆን አልመሸም፣ ገና ና ተመልሶ ቆም ብሎ ከዚህ ህዝብ ጋር እንዴት የኢትዮጵያ ሕዝቦች ተቻችሎ ተከባብሮ ሰላማዊ በሆነ ሀገር ውስጥ እንዴት መኖር እንዳለባቸው መነጋገር፣ መወያየት የፖለቲካ መፍትሄ የጠመንጃ መፍትሄ ሳይሆን የፖለቲካ መፍትሄ ማምጣቱ በጣም ወሳኝ ይመስለኛል። ለምሳሌ አሁን ኦሮሚያ ከሞላ ጎደር በወታደራዊ አገዛዝ ስር ናት። የኦፒዶ ካድሬዎች ብዙ ቦታ ለቆ እየለቀቁ ይመስለኛል። ከህዝብ ጋርም መገናኘት የሚችሉ አይመስሉም። ስለዚህ ችግሮች ቢያንስ ቢያንስ ለመጪው ትውልድም እንዳይተርፉ ቆም ብለን ችግሮችን በሰላማዊ መንገድ ለመፍታት በንግግር ለመፍታት በድርድር ለመፍታት የምንሞክር መንግስት መሞከር ያለበት ጊዜ አሁን ነው ይመስለኛለን። ዶክተር ምረራ አመሰግናለሁኝ። በጣም እኔም ለተሰጠኝ እድል አመሰግናለሁ።